ዶክተር ታዬ ዘገየ የኢትዮጵያ ሕዝብ የጋራ ትግል ሸንጎ ሊቀመንበር፣ ወይዘሮ ጽጌረዳ ሙልጌታ የኢትዮጵያ ዲሞክራሲያዊ መድን ፓርቲና የኢትዮጵያ ሕዝብ የጋራ ትግል ሸንጎ ምክትል ሊቀመንበር። ዶክተር ታዬ በቅድሚያ ሸንጎው ከሜ አስራ ሁለት ኦቶዋ ካናዳ ላይ በስድስት የፖለቲካ ድርጅቶችና ሰባት የሲቪክ ድርጅቶች ኅብረት እንዲሁም በግለሰቦች ተዋጽኦ ቆሟል። በአሁኑ ወቅት አራት የፖለቲካ ድርጅት አባላቶችንም እና ሰባት ሁለት ድርጅቶችን አቅፎ ነው ያለው። ካለፉት 2012 እስከ 2017 ድረስ ሸንጎ ካከናወናቸው ዋነኛ የስኬት ተግባራት ብሎ የሚገልጻቸው ምን ይሆናሉ? በመጀመሪያ አቶ ካሳሁን፣ ለዚህ ቃለ መጠይቅ እድሉን ስለሰጠህን በጣም አመሰግናለሁ በራሴና በሸንጎ አባል ድርጅቶች ስም። በተጨማሪ ሙያዊ ብቃትህን ያስመሰከርክበትና ወገንተኛ ሳትሆን የሀገርህን ጉዳይ ለአድማጮች ለኢትዮጵያውያን፣ በትክክል እያቀረብክ ከሁሉም አቅጣጫ የተለያዩ አመለካከት ያላቸውን ግለሰቦች እያቀረብክ ለቃለ መጠይቅ በማብቃትህ ሙያዊ ብቃትህን ነው የሚያስመሰክረው እና በጣም ላመሰግን ወዳለው አንተንና የሲቢኤስ ሬዲዮ ጣቢያውን አጠቃላይ። ወደ ጥያቄው ለመመለስ ምን ምን አከናወነ ሸንጎ ከተመሰረተ ጀምሮ ስላልከው፣ ሸንጎ እርግጥ ነው እንዳልከው ቦታዋ ላይ በሜይ ሁለት ሺህ አስራ ሁለት ዓመተ ምሕረት በፈረንጆች አቆጣጠር ከዛሬ አምስት አመት ከአምስት ወር በፊት የተመሰረተ ድርጅት ነው። እንግዲህ ዋናው ሸንጎ እንዲመሰረት ምክንያት የሆነው በዛን ወቅት ከአንድ አመት በፊት በተካሄደ ምርጫ ሀገራችን ውስጥ ዘጠና ዘጠኝ ነጥብ ስድስት በሆነ ውጤት አሸንፍ ያለው ብሎ አገዛዙ ሲያውጅ፣ እንዴ እንዴት ነው ይማ በዚህ ከቀጠለ ወደፊት መቶ ፐርሰንት አይደለም ከመቶ በላይ ነው አሸንፍ ብሎ የሚያውጀው። ይሄ ሁሉ የተቃዋሚ ድርጅት ባለበት ይሁን የተጠላ አገዛዝ ሆኖ እያለ እንዴት ይሆናል? የእኛ አለመስማማት ነው፣ በተናጠል መሄዳችን ነው። ስለዚህ በጋራ እንታገል በሚለው ሀያ ሁለት ወራትን ተጉዞ ነው እንግዲህ ሸንጎ የተመሰረተው ቦታዋ ላይ ከዛ እንግዲህ አንድ ድርጅት አንድ ስብስብ ሲመሰረት ዋናው አላማ በጋራ ተስማምተን ምስራ የምንላቸውን ነጥቦች አንጥሮ ማውጣት ነው እና ሸንጎ አምስት የመግባቢያ ነጥቦችን ወይም ደግሞ መርሆችን ሁሉም ተቃዋሚ ድርጅት ይስማማባቸዋል ያላቸውን ነገሮች አውጥቶ ነው የተመሰረተው እነዚህም በሀገር ሉዓላዊነትና አንድነት ማመን በህግ ፊት የህግ የበላይነትን ማክበር ዜጎች በህግ ፊት በሶሻል በኢኮኖሚና በፖለቲካ መብታቸው በህግ ፊት በኩልነት መታየት ዴሞክራሲያዊና ሰብአዊ መብቶችን ማስከበር ይሄ ያለው አገዛዝ ሀገራችንን ወደ መጠመቅ ውስጥ እየጣለ ስለሆነ የተሻለ ህዝባዊ ስርዓት ዴሞክራሲያዊ ስርዓት ማምጣት በሚለው የሚስማሙ ሁሉ በሚል በእነዚህ ነጥቦች ላይ በተመረኮዘ ነው የተቋቋመው ይህንን እንግዲህ ለህዝብ መግለጽ ዓላማውን ለምን እንደተመሰረተ ወዴት መሄድ እንደሚፈልግ በምን አቅጣጫ መጓዝ እንዳለበት በተለያዩ አጋጣሚዎች መግለጫዎችን ሲሰጥ ቆይቷል። ጽሁፎችን ሲያወጣ ቆይቷል። ለመደራጀት ጥረት አድርጓል። ሶስት ጉባኤዎችን ማካሄዶ አሁን ወደ አራተኛው ጉባኤ ነው የሄድና ያለ ነው። በዚህ በማደራጀት ሂደት ውስጥ እንግዲህ ህዝብን ከተቻለ በሸንጎ ጥላ ስር ተካቶ ትግል እንዲካሄድ ማድረግ ስለሆነ የመጀመሪያው እርምጃ ህዝብን መቀስቀስ፣ ያለውን ተጨባጭ ሁኔታ ለህዝብ መግለጽ ነው። በተለያዩ የድረ ገጾች እንትን መከታተል ቢቻልም የተደራጀ ኃይል ነው እና አሸናፊ የሚሆነው ተደራጅተን ከተቻለ በሸንጎ ስር ካልተቻለም ደግሞ ተባብረን እንስራ በሚለው አብረን ለመሄድ ቅስቀሳውን ሲያካሄድ እንግዲህ ዝርዝር መግለጫዎች ውስጥ አልገባም። የተለያዩ መግለጫዎችን ወቅታዊ የሆኑትን ሀገራችንን ወደ አደጋ እያመራት ነው በምንላቸው ነጥቦች ላይ ሰፊ ግንዛቤ ወይም ጥልቅ ግንዛቤ ሊሰጡ የሚችሉ መግለጫዎችን አውጥቷል። እነዛንም በተለያዩ የመገናኛ ብዙኃን ለህዝብ ሲያቀርብ ቆይተዋል። ይሄው የኤስቢኤስን በተደጋጋሚ በሰጠን እድል የሸንጎ የአመራር አባላት በተለያዩ ጊዜዎች ቀርበዋል። ሌሎች የሬዲዮና የቴሌቪዥንም እንዲሁም የድረ ገጾች እድሉ ፓልቶኮችም እድሉን ሰጥተውን ለማብራራት ሞክረናል። እንግዲህ በውጭ ሀገር ያለ ነው ብዙ ልናደርግ የምንችለው አንድ ተሰብስቦ ውስጥ ያለውንም ድጋፍ በመስጠት እኛም ተባብረን መስራት ከነሱ ጋር በሀገራችን ጉዳይ ስለሚያገባል። ሁለት በዲፕሎማሲው ዘርፍ ከፍተኛ ዘመቻ ማድረግ ስለሆነ ይህንንም በብቃት ለመወጣት ጥረት አድርገናል ብዬ አምናለሁ። ይኸውም ለተለያዩ ሀገሮች አሜሪካን ሀገር፣ ካናዳ፣ አውሮፓ የተለያዩ ሀገሮች ተወካዮችን በሚኒስትር ደረጃ ያሉትን በማግኘት ከነሱ ጋር ውይይት በማድረግ የሀገራችንን ሁኔታ በተወካዮቻችን አማካይነት ለመግለጽ ችለናል። ብዙዎቹ ይረዱታል የሀገራችንን ሁኔታ። ዲፕሎማሲ ስራ ስለሆነ ብዙ ለመግፋት አይፈልግ ይሆናል፣ ግን በግልጽ የተረዱበት እኛም ማጠናከረን ያቀረብንበት ሁኔታ ነው ያለው። ለሀገሮቹ መሪዎችም ጭምር ደብዳቤዎችን ጽፈናል። ሁኔታዎች እየተባባሱ እየከፉ በሄዱ ቁጥር ምን እንደምትመስል ምን ማድረግ እንዳለባቸው ለሀገሮች መሪዎች ደብዳቤዎችን ጽፈናል። ከዚህ ውጭ እንግዲህ ትግላችንን ከሀገር ቤት ትግል ጋር ማቆራኘት አለብን። ሀገር ቤት በህጋዊነት የሚንቀሳቀሱ ድርጅቶች አሉ። ከእነሱ ጋር አቆራኝተን ትግላችንን አስተባብረን በጋራ መታገል አለብን በሚለው መሰረት በተለይም ከሁለተኛው ጉባኤያችን ወዲህ በሁለተኛው ጉባኤያችን ላይ አካልም ተመስርቶ ሀገር ቤት ካሉ ድርጅቶች ጋር የቅርብ ግንኙነት አለን። ዝርዝር ውስጥ እንኳን መግባት የሚያስፈልግ አይመስለኝም። ከዛም እንግዲህ በሶስተኛው ጉባኤ ላይ ብናይ ሁለት መሰረታዊ ውሳኔዎችን ወስኖ ተግባራዊ ለማድረግ ሞክሯል። አንደኛው ብሔራዊ እርቅና መግባባት የሚለው ሲሆን ሁለተኛው ደግሞ ሰላማዊ የትግል ዘርፍ ነው። ሸንጎ እንደሚታወቀው የአስራ አንድ ድርጅቶች ስብስብ ነው። የተለያየ አመለካከት ያላቸው የተለያየ የትግል ስልትን የሚከተሉ ናቸው። ሆኖም በሶስተኛው ጉባኤ ላይ የትግል ስልታችን ሰላማዊ የትግል ስልት ነው የሚለውን በማስረገጥ ይህንን ተቀብለን ለማስተዋወቅ ጥረት አድርገናል። እንዲያው ጎላ አድርጌ ለማቅረብ የምፈልገው ሸንጎ አምስት አመት ቢሆንም የድርጅቶች ስብስብ ብንሆንም በሸንጎ ውስጥ ያልተካተቱ ሌሎች ድርጅቶችም አሉ። አሁንም ጥረቱን እንደቀጠለ ነው። ሸንጎ ወደ የተቃዋሚ ኃይሎች ተባብረን ኮኦፕሬት አድርገን እንታገል በሚለው አሁንም እኔ ሸንጎ ውስጥ ካልገባችሁ ብሎት ሳይተው በዲሴምበር አስራ አምስት ሁለት ሺህ አስራ አምስት ጀምሮ አሁንም አሉ የሚባሉ ድርጅቶችን ግንኙነት በመፍጠር ለረጅም ጊዜ ከተካሄደ በኋላ ባለፈው በዚህ ወር በዚህ አመት መጀመሪያ ላይ በጥር አስራ ሶስት ና አስራ አራት ላይ ዲሲ ላይ ጉባኤ ተደርጎ ሸንጎን ጨምሮ ዘጠኝ ድርጅቶች በጋራ ለመስራት ተስማምተዋል። እነዚህ ዘጠኝ ድርጅቶች ሁለት አካላትን እንዲመሰረት ተስማምተው ነው የወጡት። አንደኛው የቀውጢ ጊዜ ግብረ ኃይል አደገራ ግብረ ኃይል የሚል ነው። ሁለተኛው ደግሞ ወደፊት ለሀገራችን ኢትዮጵያ አማራጭ የሚሆን ኃይልን ማውጣት እንዴት በሚለው ላይ የሚመክር የረጅም ጊዜ እቅድም ይዞ በስፋት የሚወያይ ነው እና እና እነዚህ ዘጠኝ ድርጅቶች አንደኛ፣ ሞረሽ ወገኔ የአማራው ድርጅት፣ ሁለተኛ፣ ቱሳ የኢትዮጵያ ትንሣኤ ዲሞክራሲያዊ ድርጅት፣ ሶስተኛ፣ አዲስቱ የኢትዮጵያ የጋራ ንቅናቄ፣ አራተኛ፣ የኢትዮጵያ ሙስሊሞች አንድነት ንቅናቄ፣ አምስተኛ፣ የኢትዮጵያ ብሔራዊ የሽግግር ምክር ቤት ስድስተኛ የኢትዮጵያ ወጣቶች ብሔራዊ ንቅናቄ ሰባተኛ የኢትዮጵያ ዴሞክራሲያዊ ህብረት ህብረ ህዝብ አንድነት ንቅናቄ ህብረ ህዝብ የሚባለው ነው። ስምንተኛ ዳግማዊ አርበኞችና እኛ የኢትዮጵያ ህዝብ የጋራ ትግል ሸንጎ ዘጠኛችን አሁን አብረን እየሰራን በየወቅቱ እየተመካከልን እየተገናኘን እየሰራን ያለነው ወይዘሮ ጽጌሬዳ እንደሚያውቁት አሁን ዶክተር ታዬ የሸንጎውን ከ2012 እስከ17 ባለፉት አምስት ዓመታት ውስጥ የተካሄዱትን ዋነኛ እንኳር ጉዳዮች አንስተዋል። የሸንጎን ክንዋኔዎች አስመልክቶ በተለይም ሶስተኛ ጉባኤ ያሳለፋቸውን ብርቱ ውሳኔዎች አክሎ ካም ነገሮች ስኬቶች እንደሚኖሩ ሁሉ በወጥን የሚቀሩ ወይም ደግሞ ለመተግበር የሚያውኩ ነገሮችም ይኖራሉ። ሸንጎ ባለፉት አምስት ዓመታት ውስጥ ምን የገጠሙት ተግዳሮቶች ነበሩ? የተወጣቸውና አሁንም በውጥን እነዛን ለማለፍ ገጥሞት ያሉት ተግዳሮቶች ምንድን ናቸው? ዋነኛ ብለው የሚሏቸው አሁን ለዚህ ኢንተርቪው ስለጋበስከን በዶክተር ታየብ ስም በሸንጎ ኢትዮጵያ የጋራ ትግል ሸንጎ ስም የከበረ ምስጋና ለማቅረብ ፈልጋለሁ። እንደምታውቀው የተለያዩ ኦፖዚሽን መድረሻችን አንድ ሆኖ፣ ግን የተለያየ መንገድ በመውሰድ የእርስ በርስ መጠላለፎችን በማካተት ብለንደርስ ሲደረግ ቆይቷል። ነገር ግን ወንደይ ጎሎ ዊጎ ሀይ እንዳለችው ሚሼል ኦባማ ሁሉንም እንዳላየ እያየን እኛ በ ተደረገው ሁኔታ ላይ ኢትዮጵያ ውስጥ የሚካሄደውን በአንክሮ በማየት እንዲያውም ራፒድ ኮሚቴ የሚባላለን ካሉት በሰላማዊ መንገድ የሚንቀሳቀሱ ኢትዮጵያ ውስጥ ያሉ ኦፖዚሽን ሀይሎች ጋር አብሮ በመስራት ኤንከሬጅ በማድረግ ፕሮሞት በማድረግ አይዲያቸውን በመደገፍ ስንሰራ ቆይተናል። በተቻለን መጠን በማንኛውም ፋሲሊቴት ለማድረግ ትግሉን በዛ ሁኔታ ስናደርግ ቆይተናል። ያ በቂ ነው። እሱም አንድ ጥያቄ ላይ የሚወድቅ ነው። በእውነቱ እኔ አልተሰራም የምለው ነገር እያንዳንዱን የኮሚቴ መንበር ብጠይቅ ከሚችሉት ቦታ ድረስ እየሞከሩ እና እየጣሩ ናቸው። በተለይም አሁን ኢፌክቲቭ የሆነ ስራ እንዲፈጠር ከዘጠኝ ኮሚቴ ሪኦርጋናይዝ አድርገን ወደ አምስት ለውጠ ናቸዋል እና አንዱ ትልቁ አካምፕሊሽመንት ወይንም ደግሞ ኢንን ፕሮግረስ የሚታየው በዲፕሎማሲው በኩል የሚካሄደው ነው፣ እና እሱም ላይ ግድፈት ያለውንም ፖይንት አውት ለማድረግ ሞክራለሁኝ። አንድ የመገናኛ ሚዲያ የለንም እንደምታውቀው። አንዱም ምስሉ እና ዶክተር ታየም እንዳለው በዚህ በዲፕሎማሲው በኩል ከፍተኛ ትግል ተደርጓል። በሸንጎ በኩል በተለይም በዩናይትድ ኔሽን አካባቢ አንዳንድ ታላላቅ የሆኑ የሕዝብ ዴሞንስትሬሽኖችን በማዘጋጀት በተለይም የሬፊውጂን ችግሮችን በማስመልከት በሸንጎ ተወካይነት እኔንም ራሴን የሚጨምር ነው ማለት ነው። በዩናይትድ ኔሽን ውስጥ ተገኝቼ ያለውን ችግርና ለኢትዮጵያውያን እርዳታ እንዲደረግ እና ይህ መንግስት ዴሞክራሲን በሀገሪቱ ውስጥ የሚያሰፍንበትን መንገድ ያለው የዩናይትድ ኔሽን ተቋም ፕሬሸር የሚያደርግበትን መንገድ ያንን ጠይቄያለሁ። ነገር ግን ይሄንን ፉሊ ኮኦርዲኔትድ በሆነ ማነር ለማድረግ ሸንጎ የተለያዩ ኦርጋናይዜሽኖች አንዱ በዚህ ይሄዳል፣ አንዱ በዚያ ይሄዳል። ያንን ሁሉ በአንድ ቦታ ኮንሳሊዴትድ በሆነ መንገድ ለመስራት ትንሽ ችግር ገጥሞታል እና ይህንንም እንግዲህ እንደምናየው የእኛ ብቻ ችግር ሳይሆን የሁሉም የኦፖዚሽን ኦፖዚሽኖች አንድ ላይ ያለመስራት ሁኔታዎች ያ ራሱ እንቅፋት ሆኗል። በሶስተኛ ደረጃ ያው እንደምታውቀው ፋይናንሽል ችግር አለ፣ ሁሉም ድርጅት ውስጥና ይህን እንግዲህ በተለያየ ሁኔታ በሜምበሮች አማካኝነት ነው የምናገኘው። መዋጮ እንግዲህ ይሄ የራሳችን የገቢ መንጭ እስከሚኖረን ድረስ ትንሽ አንዳንድ ነገሮችን ወደፊት ለመሄድ ሊያክለን ይችላል። አቶ ካሳሁን አንድ ሁለት ነጥብ ማከል እችላለሁ? በተግዳሮቶች ላይ ጥሩ አንደኛው ቀደም ብዬ ለመጥቀስ እንደሞከርኩት ስራችን፣ ትግሉም ሁሉም ያለው አገር ቤት ነው። እኛ ውጪ ናችሁ ተብለን የሸንጎ አባል ድርጅቶች ውስጥ መዋቅር ያላቸው ውስጥ የሚንቀሳቀሱም አሉ። ከውጭ የሆነን እንታገላለን የምንል አይደለንም። ይህንን ለማድረግ ቅድም እንዳልኩት አገር ቤት ካሉ ድርጅቶች ጋር ለመቆራኘት እና አብረን ለመታገል አብረን ለመስራት ኮኦፕሬት ለማድረግ በምንጥርበት ጊዜ የግንኙነት ችግር አለን ያለን ግንኙነት ባለው መገናኛ ብዙኃን ሙከራ ስናደርግ በተለይም ይሄ ጊዜያዊ እንትን አዋጅ ከመጣ ጀምሮ በጣም ግንኙነታችንን አስቸጋሪ አድርጎት አብረን ተናበን መስራቱ አንዱ ተግዳሮታችን ነው። እኛ ከውጪ ብቻ ሆነ ስንቅ አቀባይ ወይ ደግሞ እንዲህ መሆን አለበት ብለ ሀሳብ የሚሰጥ ሳይሆን የሀገራችን ሁኔታ የሚያገባን ስለሆነ በሀገራችን ውስጥ በሚካሄደው እንቅስቃሴ ከነ ውስጥ ካሉት ጋር ተባብረን ለመስራት ያለው ፍላጎታችን በፈለግነው መጠን ሊሄድልን አለመቻሉ አንዱ ችግር ነው። በሁለተኛ ደረጃ እንደሚታወቀው ሸንጎ እንግዲህ ብዙ የድርጅቶች ስብስብ ነው። ስብስብ ሲባል ሁላችን እዛ ውስጥ በየድርጅቶቻችን አንድ ወጥ ድርጅት ነን አሰራራችንም አካሄዳችንም ውይይታችንም በጣም የቀለለ ነው። የሀሳቦችን መፋጨትን ቢኖሩ አንድ ድርጅት ሲሆን ቀላል ነው። አሁን ግን በርካታ ድርጅቶች ነን፣ ግለሰቦች ነን፣ የተለያየ ባህል አለን፣ የተለያየ አሰራር አለን። በጥሩ በቀና መንፈስ ነው ተገናኝተን ልንሰራ ጥረት እያደረግን ያለ ነው። ያም ሆኖ አንዳንድ ጊዜ ያው በአሰራር መጋጨት ይኖራል። ግን ይሄ ትልቅ ቻሌንጅ ሆኖ ሳይሆን በጣም ጥሩ ነገር። ግን ትልቁን ግብ በመመልከት ብዙዎቻችን ወደ አንድ መሄዱን እያዘወተርን ተቻችለን እዚህ ድረስ አምስት ዓመት ሙሉ ያለምንም ችግር መቀጠል መቻላችን እንደ ጥሩ ጎና ያዋለው ግን ተግዳሮት ነበረው። ከዛ እንግዲህ ውጪ ቅድም ጠቀስ የተደረገው የሚዲያ ጉዳይ ነው። በእኛ በኩል የጥናት ጽሑፎች ይወጣሉ፣ ሰፊ ውይይቶች ይካሄዳሉ። ወደ ህዝብ የምናወጣበት የራሳችን ድረገጽ አለን። ድረገጻችን ላይ ይለጠፋሉ። ግን ወደ ሌሎች ድረገጾችም ስንሄድ አንዳንዶቹ ፈቃደኛም አይደሉም። ይላክላቸዋል፣ አያወጡም ጽሁፎቻችንን እንደነ ኤስቢኤስ፣ እንደነ አዳዲስ ድምፅ፣ እንደነ ጀርመን ሬዲዮ፣ ቪኦኤ የመሳሰሉት እድሉን እየሰጡን ለማብራራት ሞክረናል። እና ይሄ አንድ ቻሌንጅ ነው። ህዝባዊ ስብሰባዎችን እንጠራለን። በተለያዩ ከተሞች ውስጥ ተጠርተዋል። በተለያዩ ክፍለ ዓለማት ውስጥ ተጠርተዋል። አንድ ብንሆን ኖሮ ወይም ደግሞ ከሌሎቹ ጋር እየተደጋገፍን እና እየተባበርን ብንሄድ ኖሮ የሁላችንንም ስራ ያቀለዋል ግን ምናልባት ህዝቡንም ቢቸገርም ለማድረግ ድን በሩን ከፍተናል። የተለያዩ ድርጅቶች በመሆናችን ስለዚህ አቴንዳንስ የሚፈለገውን መልእክት በወቅቱ ለማስተላለፍ አለመቻል፣ ስብሰባዎቹ በሚጠበቀው መንገድ ሰፋ አድርጎ ማስካሄድ አለመቻል፣ እነዚህ እነዚህ ተግዳሮት ቢሆኑም በምንችለው አቅም ግን ተወጥተናቸዋል ብዬ ነው ማስበው እና በጣም ጥሩ የስራ ልምድ እያላበርንበት እያካበትንበት ነው የምንገኙ ለውን ለመጨመር ነው። አመሰግናለሁ። ቅድም ዶክተር ታዬ እንዳነሱት ሶስተኛ ጉባኤው ካሳለፋቸው ምናልባትም ከሸንጎ ምስረታ ግንባር ቀደም ምን ብርቱ የፖሊሲ ስፍራን ይዞ የሚገኙ የብሔራዊ እርቅና የሰላማዊ ትግል ውሳኔዎች ናቸው። ወይዘሮ ጽጌሬዳ ብሔራዊ እርቅ ለሸንጎው ምን ማለት ነው? ለኢትዮጵያስ የሚያስገኘው ፋይዳ ምን ይሆናል? ለዚህ ጥያቄ አመሰግናለሁ። እንደገና ብሔራዊ እርቅ ማለት ለሸንጎ ብቻ ሳይሆን ለማንም ሂዩማኒቲ ከጥፋት የሚያድን ድልድይ ማለት ነው። ድልድይ ከጥፋት የሚያድን ወደ ሰላማዊ መንገድ የሚወስድን ማለት ነው። ሰላምን የማይፈልግ ሰው አለ ለማለት አልሻም። ይህ የብሔራዊ እርቅ አንደኛውና ፈታኙ ሁኔታ ነው፣ ግን ሊሰራ ይችላል የሚል እምነት ስላለን ሸንጎ ዛሬ ሳይሆን በሀያ አስራ ሁለት ነው ሮድማፑ ላይ ያሰፈረው። በመሆኑም አዘር ሬዞሉሽን ያቀረበው ባለፈው በሶስተኛው የሸንጎ ስብሰባ ነው። ይህ የሚያስፈልግበት ምክንያት ምንድን ነው? ህዝቡን ለማቀራረብ አንድ በጎጥ በጎሳ እንዳይከፋፈል ማንነቱን አውቆ ኢትዮጵያዊነትን አይቶ የሚስማማበትን መንገድ በእርቅና ሰላም መውረድ እንደሚያስፈልግ ይህንን ተገንዝቦ ያሉት ችግሮች የኢኮኖሚም ሆነ የሶሻል ሆነ የፖለቲካል በመቀራረብ ዳያሎግ በመጀመር ምናልባትም ይሄ አዲስ ሊሆን አይገባም። ለሁላችንም የተቃዋሚ ኃይሎች፣ የህዝብ ተወካዮች፣ ሴቶች፣ ወጣቶች እንዲሁም የሲቪክ እና የሁማን ራይትስ ተወካዮች፣ የውጭ መንግስቶች፣ ዩናይትድ ኔሽንም ሆነ ኤዩን ጨምሮ እና እንዲሁም ደግሞ ያለው መንግስት ተካፋይ የሚሆንበት ስብሰባ ከፍ ያለ ከፍተኛ ደረጃ ኦልተርኔቲቭ ሶሉሽን የሚፈለግበትን ተገናኝቶ መነጋገር እንደሚያስፈልግ፣ ይህንን መንግስት አዙሮ ማየት ይኖርበታል። ምክንያቱም ገንዘብ ሆነ መሳሪያ ማንንም አገር እስከ ዘላለም ሰስቴንብሊቲ ሊሰጠው የማይችል ስለሆነ፣ ይህ ሊሰራ የሚችለው በጠረጴዛ ዙሪያ ተነጋግሮ ያለውን ችግር መፍትሄ ማግኘት ስለሆነ ሸንጎ ይሄንን መርሆ ይዞ የተነሳው ያዋጣል ሌሎች ሀገርም ሰርተዋል። በቅርባችን ሳውዝ አፍሪካም ቢሆን ማንኛውም ድርድር እንደ አስፈላጊነቱ ኮንሴሽን ሊደረግ ይችላል። ሰላማዊ እርቅ ማለት አንተም እኔም የምናገኘውን ኢኩል ባርጌኒንግ ነው የሚኖረው በመካከላችን ማለት ነው። ስለዚህ ህዝቡ የሚፈልገው ነጻነት ነው። ህዝቡ የሚፈልገው ዴሞክራሲ ነው። የኢትዮጵያ መንግስት የሚፈልገው ምንድን ነው? ህዝብን ጨቁኖ መግዛት ነው። ይሄ ነው አላማው ይሄ አላማው ከሆነ ትክክል አይደለም እና ቁጭ ብለው ለራሳቸው ሲሉ ለልጆቻቸው ሲሉ ለኢትዮጵያ ህዝብ ሲሉ መነጋገርን መፍቀድ አለባቸው እነሱ ባሉት መንገድ አይደለም ህዝቡ በፈለገው መንገድ ነው መሆን ያለበት አለበለዚያ የህዝቡ አመዝ ይሄንን መንግስት ሊያንበረክከው ይችላል የህዝቡ አመዝ ወያኔን ኦር ይሄንን መንግስት ቁጭ ብሎ በኃይል እንዲደራደር ሊያደርገው ይችላል። እንግዲህ እዛም ከመድረሳችን በፊት እድሉ አለ እና ሸንጎ አሁንም ይህንን የሚገፋው ምንድን ነው? የተለያዩ የፖለቲካል ፓርቲዎች አብረን ቁጭ ብለን እንድንነጋገር፣ ተደራዳሪዎችን እንድናገኝ፣ አደራዳሪዎችን እንድናመጣ ኢንዲፐንደንት እና ኢምፓርሻል በሆነ መንገድ ሁሉንም ከገዢው ወገንም ከኦፖዚሽንም ወይም ከተቃዋሚ ሀይሎች ህዝቡን ሁሉንም ያካተተ ኢንክሉሲቭ የሆነ አንድ አይነት የህዝብ ስምምነት ያለው ህዝብን ያማከለ የሰላማዊ እርቅ ካውንስል ተፈጥሮ ይህንን መግፋት ይኖርበታል እና በየቦታው የተፈጠሩ አሉ በአሁኑ ጊዜ ያንን ሁላችንም ሸንጎ ብቻ ሳይሆን ለሁላችንም ማወቅ ያለብን አንድ ላይ ተነስተን አንድ ደረጃ ላይ መድረስ አለብን ማለት አንድ ወጥ የሆነ አንድ ካውንስል ማቋቋም ይኖርብናል። ወደ ሶስት ነው አራት በአሁኑ ጊዜ ስላሉ ነው ይሄን ያልኩበት ምክንያት እና ምክንያቱም ውጤት የሚኖረው በእንደዛ አይነት ሁኔታ ላይ ስላለ ነው። ሸንጎ አሁንም ህዝብንም በማንቃት ሆነ ብሔራዊ እርቅን መንገድ ትክክለኛ መሆኑን ለማሳየት ያልተቆጠበ ጥረት ያደርጋል። የብሔራዊ እርቅ ማለት ዝም ብሎ እጅ ተጨባብጦ ተቃቅፎ መግባት አይደለም። እዛም ልንደርስ እንችላለን ከተነጋገርን ተጨባብጠን የምንሰራበት፣ አብረን የምንመርጥበት፣ ህዝቡ የዴሞክራሲ መብቱን የሚጠበቅበት፣ ፍትህ የሚረጋገጥበት፣ ነጻነት ያለበት ኢትዮጵያን ለመፍጠር የምንችልበትን ሁኔታ ሊያደርሰን የሚችል ድልድይ ነው። እና ስለዚህ ሸንጎ ይሄንን በአጽንኦ ለማንኛውም የኢትዮጵያ ጉዳይ ይመለከተኛል ለሚል ከመንግስት ጀምሮ እስከ ፖለቲካል ፓርቲ፣ ከፖለቲካል ፓርቲ ጀምሮ እስከ ሲቪክ ኦርጋናይዜሽን፣ ሂውመን ራይትስ ኦርጋናይዜሽን፣ እንዲሁም ሚዲያ እንዳንተ ያሉ በከፍተኛ ደረጃ ሀገርን የሚያገለግሉ ተባብረን አንድ ነገር ማድረግ እንዳለብን ሸንጎ ይህንን ያሳስባል። ዶክተር ታዬ ሌላው አንዱ በሸንጎ ሶስተኛ ጉባኤ ከተላለፈው ሁነኛ ውሳኔ ውስጥ ትግል ስልቱን መምረጥ ነው። በዛም የሰላማዊ ትግል የሸንጎ የትግል ስልት ሊሆን ተወስኗል። ሰላማዊ ትግል ማለት ምን ማለት ነው? ሰላማዊ ትግልን ትግል ስልት አድርጎ ሸንጎ የመረጠውስ ከምን አኳየ ነው? ትግል በሚባልበት ጊዜ ሰላማ የሆነ ሌላው የትግል ዘርፍ መብት አልተከበረም። ስለዚህ መብቴን የማስከብረው በዚህ መንገድ ነው ብሎ ሲነሳ ነው ህዝብ። ሰላማዊ ትግል ምን ይመስላል? የህዝባዊ እንቢተኝነትን ያቀፈ ወይም ያካተተ ትግል ነው። ይሄ ህዝባዊ እንቢተኝነት በተለያየ መልክ ይገለጻል። ግን ትልቁ ችግር በብዙ ሰዎች ዘንድ ሰላማዊ ትግል ተባለ ሲባል ይሄ አይነት ጨፍጫፊ ገዳይ መንግስት ባለበት ሁኔታ እንዴት ድርድር ይካሄዳል እየተባለ በምርጫ እንደማይለቅ እየታወቀ እንዴት በምርጫ ትላላችሁ ሰላማዊና ምርጫ ብቻ እንደዚህ ኢኩዌት የሚደረጉ ወይም በእኩልነት የሚታየዋለን በርካታ የትግል የሰላማዊ ትግል ዘርፎች እንዳሉ ወይዘሮ ጽጌረዳም ጠቅሰዋለች። በቂ ባለሙያዎች ደግሞ ጽሁፎችን ጽፈውበታል። ኢትዮጵያውያን ባለሙያዎችም ይሄንን በስፋት ማብራራት ይችላሉ ይችላሉ። ህዝባዊ እምቢተኝነት ነው የስራ ማቆም አድማ፣ ስራ ማቀዝቀዝ ከአገዛዙ ያለውን ተቋሞች ውስጥ አለመገበያየት፣ ጽሁፎችን ህዝብን ለመቀስቀስ በማሰራጨት ወደ አንድ እንትን አቅጣጫ መፍሰስ፣ ይህን ህዝባዊ የሶሻል ሚዲያን መጠቀም። እነዚህ ሁሉ ግን ዝም ብሎ በግብታዊነት የሚካሄዱ አሉ ወይም ውጤታማ አይሆንም። በግብታዊነት መደራጀትም ይጠይቃል። ያልተደራጀ ሀይል ይጠቃል፣ ይመታል፣ በተናጠል ይመታል። ስለዚህ ማንኛውንም አይነት እንቅስቃሴ ብናደርግ በተደራጀ መልክ ስንሄድ ብቻ ነው ሌላው አማራጭ ለሀገራችን አይበጅም የምንለው የሰው ልጅ ህይወት ክቡር ነው። የአንድ ሰው ህይወትም መጥፋት የለበትም። ያንዳንዱ ዜጋ ኢትዮጵያዊ ዜጋ ለመብቱ መታገል አለበት። ያንን የመታገል መብቱን ማስከበር አለበት። ይሄ የሚሰጥ የሚፈቀድ ብቻ ሳይሆን በትግሉ የሚያገኘው ስለሆነ በሰላማዊ መንገድ እታገላለሁ ሲል ማለትም ኤክስትሪም ስንወስደው ጠመንጃ አንስቼ አልዋጋም ካለ ይሄ መከበር ያለበት ነው። ስለዚህ ነው ሸንጎ ይሄንን አከብራለሁ የሚለው የመደራጀትን የግድ ተለጣፊ ለአገዛዙ ሰው የሚሆን ድርጅቶችን መፍጠር ሳይሆን በነፃነት ተደራጅተው መደራደር መቻል አለባቸው በሙያቸው ተደራድረው ተደራጅተው መደራደር መቻል አለባቸው ማንኛውም ስብስብ ለምሳሌ ኢትዮጵያን ሙስሊሞችን እንመልከት ከዛሬ ላይ ሶስት አራት አመት በፊት ያደረጉትን እንቅስቃሴ ሰላማዊ ነው ከአመት ወደ ሁለት አመት የዘለቀ የማስተር ፕላን በተባለው ጊዜ በአዲስ አበባ ዙሪያ ሲደረግ የነበረውን እንቅስቃሴ እንመልከት ህዝብን ወደ ሌላው አማራጭ የሚወስደው የሰላማዊ በር ሲዘጋበት ብቻ ነው። ስለዚህ ነው ኳሷ አገዛዙ እጅ ነው ያለችው የምንለው። የሸንጎ ሶስተኛ ጉባኤ አዎ የሰላማዊ ትግልን በዛ ነው ትግል ስልቴ ብሏል። ሆኖም ህዝባዊ እንቅስቃሴ በማንኛውም መልኩ እደግፋለሁም ብሎ አስረግጦ ነው የወጣው። አሁን በሰሜን ምዕራብ ኢትዮጵያ የሚካሄደውን ህዝባዊ እንቅስቃሴ ሸንጎ አይቃወም፣ ይደግፋል። ለዛ የሚያበቃው አገዛዝ ነው። መሳሪያ እንዲያነሳ ያደረገው አገዛዝ ነው። ይሄ ማለት ከእኛ እንትን ጋር የሚጋጭ ነው ማለት አይደለም። የኢትዮጵያ ህዝብ መብቴን የማስከብረው በዚህ ብኖር መንገድ ነው ብሎ ትግል እንቅስቃሴ ሲያደርግ ሸንጎ ከጎኑ ነው። እና ሰላማዊ ትግል ህዝባዊ እንቅስቃሴን ማጎልበት፣ ሁሉንም አይነት የትግል ሰላማዊ ትግል ዘርፎችን መጠቀም፣ ህዝባዊ ቢተኝነትን ማጠናከር፣ በአጭሩ አገዛዙን በሰላም መንገድ ማሽመድመድ ይሄ የማይቻል ይመስላል። ግን እስኪ ወደ አውሮፓ የነበረውን ፐርፕል ሪቮሉሽን፣ ኦሬንጅ ሪቮሉሽን የሚባለውን እንመልከት። ወደ ሩቅ ምስራቅ በርማ የነበረውን የምንመልከት። ግብፅ ውስጥ የነበረውን ስሪንግ አብዮት እየተባለ በሚነገረው የነበረውን ያ በሺዎች የሚቆጠሩ ህዝብ ያለ ምንም እንትን ሌሎች አይነት ትንኮሳዎች በሰላም ምንትናቸውን ሲያካሄዱ እና እንዳንበረከኩ የምናየው ነው። ስለዚህ ሰላማዊ ትግል መብትን ለማስከበር የሚደረግ በሰላማዊ ትግል መንገድ የሚደረግ ትግል እንጂ ዝም ብሎ ምርጫ ብቻ ለመሆኑን ነው ላሰምርበት የፈለግኩት። አቶ ካሳሁን ወይዘሮ ጽጌሬዳስ የአራተኛው ጉባኤ ኦገስት አስራ ስምንት ለማካሄድ ተወስኗል። የአራተኛው ጉባኤ ዋነኛ አጀንዳዎች ምንድን ናቸው? የሸንጎ መናገሪያ ዋነኛ ነጥቦች? በጣም አመሰግናለሁ እንደገና ለጥያቄው እንግዲህ በቀደምትነት ሸንጎ ማድረግ ያለበት ወር የምናረገው በአጀንዳችን መሰረት የሸንጎን የሁለት ዓመት የስራ ዘገባ ማቅረብ ነው። በዚሁ ሪፖርቶች ውስጥ የተለያዩ ኮሚቴዎች ከፋይናንስ ጀምሮ ያሉትን ዘገባዎች ያጸድቃል እና በዚሁ አካባቢ ደግሞ ያው ይሄ ግምገማም የሚቀርበው በቼርማናችን ይሆናል። በዛው ዘንዳ እንዲሁም ደግሞ የሀገሪቱን ተጨባጭ ሁኔታ መመርመርና የአገዛዙን የአንድነት ሀይሉን ጠንካራና ደካማ ጎኖችን መመርመር፣ እነዚህን የመሳሰሉ ነገሮችን በዛው የዓለም አቀፍ ሁኔታንም ባገናዘበ ሁኔታ ይኸው ኮንፈረንስ ላይ ይቀርባል። በተጨማሪም ደግሞ ካለፉት የተላለፉ አንዳንድ አጀንዳዎች አሉ። ይኸውም በዚሁ በፎሪን ፖሊሲ በኩል ያሉ መጨረሻ ግፊት የሚደረግበትን መንገዶች አስመልክቶ እንዲሁም እርዳታና ዴሞክራሲ ሁኔታዎች አስመልክቶ በዶክተር አክሎግ የሚቀርቡ አሉ። እንዲሁም የትግል ስልቱን ራሱ መመርመር በጣም አስፈላጊ ስለሆነ ምክንያቱም እስካሁን ድረስ በብዙ አቅጣጫ የትግሉ ሁኔታ ብዙም ፈቅ አላለም። በአንድ በኩል ስታየው ና ይህን እንደገና ምርመራ እናደርጋለን። ምንድን ነው መደረግ ያለበት? በሀገር ቤት ውስጥ የሚደረጉ እንቅስቃሴዎች የትጥቅ ትግሉንም አስከትሎ ምንድን ነው? ሰላማዊ ትግሉስ ማለት ምን ማለት ነው? በአሁኑ ጊዜ እና ህዝቡን እንዴት ነው ትግሉ ጋር ሊተሳሰር የሚችለው በሚል ነው። እነ ዶክተር አረጋዊ የሚያቀርባሉ እኔም ደግሞ እንዲሁ በብሔራዊ እርቅ አካባቢ ከፍተኛ የሆነ ጥናታዊ ሁኔታዎችን ያዘለ ከአቶ አክሊሉ ጋር በመተባበር ጥሩ አይነት እንትኖችን ለማቅረብ እንሞክራለን። ይህ የሚሆነው እንግዲህ ዲሪንግ ደ ካንፈረንስ ነው። ይህን የመሳሰሉ ሁኔታዎችን ይዳስሳል። ለወደፊትስ አሁን ላለችው ኢትዮጵያ ምንድን ነው መፍትሄው የሚለውን እንግዲህ አብረን ተወያይተን ከህዝብ ጋር መጨረሻም ደግሞ ያውና የተጠናከረውን ሪፖርት ይህንን የሁለት ቀን ስብሰባ አድርገን ረቂቅ ይወጣል። ያንን ረቂቅ ኦገስት ሀያ ቀን ለህዝብ ይቀርባል ማለት ነው። የህዝብ ተሳትፎ ይኖራል። የሚዲያም ተሳትፎ እንዲሁ አዲስ ድምፅ፣ ቪኦኤ መሳሰሉ እኛ መሀል ተገኝተው ይህንን ሁኔታ ከህዝብ ጋራ ለመካፈል ና ወደፊት ምን ማድረግ አለብን የሚለውን መርሆ ተከትለን የአራተኛው የሸንጎ ጉባኤ ይህንን ይመስላል። ቦታው ከኦገስት አስራ ስምንት እስከ ሀያ ሎሬን ሆቴል ኤል ኦ አር አይ ኢ ኤን ሆቴል ስክስቲን ሀንድረድ ኪንግ ስትሪት ኦልድ አሌክዛንድሪያ ቨርጂኒያ አድራሻው። ይህንንም ደግሞ ለማግኘት በኢትዮ ሸንጎ ዳት ኦርግ ገብተው ኢንፎርሜሽኑን እንደገና ሊያገኙ ይችላሉ። አመሰግናለሁ። ዶክተር ታዬ ዘገየ የኢትዮጵያ ሕዝብ የጋራ ትግል ሸንጎ ሊቀመንበር፣ ወይዘሮ ጽጌረዳ ሙልጌታ ኢትዮጵያ ዲሞክራሲያዊ መድን ፓርቲና የኢትዮጵያ ሕዝብ የጋራ ትግል ሸንጎ ምክትል ሊቀመንበር፣ ስለ ቃለ ምልልሱ እናመሰግናለን። እኛም በጣም እናመሰግናለን። እኛም በጣም በጣም እኛም በጣም እናመሰግናለን። አቶ ካሳሁን፣ ይህንኑ የያዝከውን ሀገራዊ ጉዳይ እና ባላንስ የሆነ አፕሮችህን ከዛሬ እንደምታደርገው ወደፊትም እንደምትቀጥልበት በጣም እርግጠኛ ነኝ እና በጣም እናመሰግናለን ለተሰጠን ዕድል።